The Voice of America። በኦሮሚያና አማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች መካከል ተፈረመ የተባለው ስምምነት ባልተገኙበት ስማቸው መጠቀሱንና የስምምነቱ አካልም እንዳልነበሩ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና አስታወቁ። የብልጽግና ፓርቲ በበኩሉ የውይይት መድረኩ ሁሉንም በማሳተፍ ቅሬታዎችን ቀርፎ ይሰራል ብሏል። ሙክታር ጀማል ዝርዝሩ አለው። ባለፈው ዓመት በከፍተኛ የትምህርት ተቋማት ተማሪዎች ግጭትን ለመፍታትና ለመሰል ችግሮች መሠረታዊ መፍትሔ ለመፈለግ በኦሮሚያና በአማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች መካከል ሲደረግ የነበረው ውይይት ከአስር ወራት በኋላ የደረሰበት ስምምነት የጋራ የፖለቲካ አቋማቸው የተንጸባረቀበት መሆኑ ተገልጿል። ድርጅቶቹ በኦሮሚያና አማራ ክልሎች የሚኖሩ የሁሉም ሕዝቦች አባላት ደህንነትና መብቶች እንዲከበሩ ከሚለው አንስቶ የሀገሪቱን ሕገ መንግሥት ማሻሻልን ባካተቱ አስር ነጥቦች ላይ ከስምምነት ላይ ደርሷል። የስምምነቱ አካል የሆኑ የድርጅቱ አምስት የኦሮሚያ ክልል እና ከአማራ ክልልም አምስት መሆናቸው የተገለጸ ሲሆን አንዱ በስም የተጠቀሰው የኦሮሞ ፌዴራላዊ ኮንግረስ ውይይቱ ላይ ሳይገኝና ሳይፈርም አልአግባብ መጠቀሱን መግለጫ በማውጣት ተችቷል። የድርጅቱ ሊቀመንበር ፕሮፌሰር መራራ ጉዲና በውይይቱ ላይ መሳተፍ እንደማይፈልጉ ጭምር ቀድመው ለአስተባባሪዎች መግለጻቸውን ለቪኦኤ ተናግረዋል። ቡድኑ በዚህ በአሁን በቀጠለበት መንገድ የትም መድረስ ስለማይችል ለህዝባችን ብዙ ጠቀሜታም ስለሌለው አሁን ባለበት ደረጃ ቆሞ በተቻለ ወደ ሰፊው ሀገራዊ መግባባት ደረጃ መግባቱ ይመረጣል የምለውም በተደጋጋሚ ለአገናኞቹ ነግራቸዋለሁ። እንደማንፈርምም አስረግጬ ነግራቸዋለሁ። ግን ስማችን ለምንዛ ውስጥ ተጠቀሲ አላግም። ፕሮፌሰር፣ በውይይቱ መድረክ ላይ ከእናንተ ድርጅት እርስዎም ሆኑ ሌላ የእናንተ አመራር አንድም የተገኘም የፈረመም አልነበረም ማለት ሆነ? የለም የተገኘም የለም የፈረመም የለም እንደማንፈርምም እንደማንገኝም ከዚህ በፊት በተደጋጋሚ በተጠራ ስብሰባዎች ላይም እንዳልተገኘን እንደገና ደግሞ በግልም ተገናኝተን እንደማንፈርምም በተቻለ ወደ ብሔራዊ መግባባቱ በሀገር ደረጃ በሚደረገው ውስጥ ተሳትፏችን እንደምንቀጥልና ከቻሉ በዛ አስተያዘው እንዲያደርጉ ለአገናኞቹ እነግራለሁ ማለቴ ነው። የተነሳውን ቅሬታ በተመለከተ መልስ እንዲሰጡን የውይይት መድረኩ አስተባባሪ ዶክተር ዲማ ነጎን ለማግኘት በተደጋጋሚ ብንሞክርም ልናገኛቸው አልቻልንም። በዚህ ላይ ሀሳብ የሰጡን የኢትዮጵያ ብልጽግና ፓርቲ የፖለቲካ ፓርቲዎችና ሲቪል ማህበራት ዘርፍ ኃላፊ ዶክተር አለሙ ስሜ ተከታዩም ብለዋል። በተለይ በሁለቱ ክልል የሚኖሩ ኢትዮጵያውያን በሰላም ወጥተው በሰላም መግባት እንዲችሉ እነዚህ ፓርቲዎች የራሳቸውን በጎ ተጽዕኖ ማድረግ እንዲችሉ እና እነዚህና እነዚህ በመሳሰሉ በጣም አዎንታዊ ጉዳዮችና ሁላችንም ተስማማንበት ነገር ነው። ባለፈው ረቡዕ ዕለት ሸራተን ያደረጋት ይሄንን ነው የመግባቢያ ሰነድ ማለት የመግባቢያ ሰነድ መፈራረምና እነኝህን ሰነዶች ለህዝብ ግልጽ ነው የማድረግ ጉዳይ እንጂ ያን ዕለት አደለም። ድራፍቱ ላይ ሀሳብ ሰተንን ወደ ሁለት ወር አልፎታል። ሁለቱ ብቻ ትላልቅ ጉዳዮች ላይ ህገ መንግስትን ስለማስሻሻል ጭምር አንስቶ መነጋገር፣ ሌላውን ችላ የማለትና ሁለታችን ብቻ ያገባናል ብሎ ራስን የመወከል ነው፣ ትክክል አይደለም ብለው የሚተቹም የፖለቲካ ፓርቲዎችም ሰዎችም አሉ። ይህም በተመለከተ ምን ይላሉ? ሰው ሌሎችም በዚህ በሀገር ጉዳይ ላይ መካተት አለባቸው መሳተፍ አለባቸው የሚለው ነገር ትክክል ነው። እኛም የአማራ ፓርቲዎችም አይተናል፣ ተቀብለናል። ግን ይሄ ውይይት ቅድም እንዳልኩ ደረም ላለ ጊዜ ነው የተጀመረው ያ የተጀመረውም ደግሞ መቋጫት ነበረበት እንጂ በሂደት እነኚህ ነገሮች ከግንዛቤ እየተወሰዱ መጥተዋል። እኛም መግባት አለብን፣ እኛም መሳተፍ አለብን፣ እኛም ያገባናል የሁለቱ ብሔር ብቻ አይደለም የዚህ ሀገር ጉዳይ። በአዮቹም ትክክል እንደሆነ ወስደናል እኛ የእኔም ሀሳብ እንደዛ ነው። ግን ደግሞ ይሄ ፎረሙም ኦሮሞና አማራ ፓርቲዎች ፎረምም ትክክል እንደሆነ ሀሳቡ ትክክል እንደሆነ ቀጣይ ውይይት ሁሉን ያሳተፈ ማድረግ እንዳለብን ተስማምተናል። ከገቡበት በኋላም የሚያዳብሩት ነገር ካለ የሚቀይሩት ነገር ካለ መቀየር ማዳበር ይቻላል። ያው ውይይቶች ተጀምረዋል በፓርቲዎች መካከል በፖለቲካ ፓርቲዎች ምክር ቤት አማካኝነት ጥሩ የሆኑ ውይይቶች ተጀምሯል። ይህንን እያሰፋን እያሳተፍን መሄድ እንዳለብን እኛም ተገንዝበናል። የኦሮሞ ፌዴራላዊ ኮንግረስ ከዚህ ቀደም በውይይቱ ሲሳተፍ የነበረ ቢሆንም መፈራረሙ ደረጃ ግን አለመስማማቱንና እንደማይገኝም ቀድሜ አሳውቄ እያለው ስሜን እዛ ውስጥ ጠቅሰው የውይይቱ የስምምነቱ አካል አድርጎ እኛን መጨመር አግባብ አይደለም የሚል መግለጫ ጭምርም አውጥተዋል። ይህ ደግሞ እንቅፋት በሂደቱ ላይ ሊፈጥር ይችላል ብለው የሚያነሱም አሉ። ይህም በተመለከተ ዶክተር አለሞርሶ ምን ይላሉ? መድረክ አስተባባሪዎቹ ልክ ልከዋል። ፕሮፌሰር መረራ እኔ አልተመቸኝም። በሀሳብ ግን ከእናንተ ጋር ነው ያለሁት። በስራት መደራረ ምክንያት አልተመቸኝም እና ይቅርታ አድርጉልኝ ከሀሳብ ከእናንተ ጋር ነው የሚል የመድረኩ አስተባባሪዎች በመድረኩ ሲያስተዋውቁ መስማታቸውን ቃል በቃል ላሰላላ ስታወስ ይችላሉ። ይህም መልዕክት ማስተላለፋቸው ትዝ ይለኛል። መስከረም አስራ ሶስት ሁለት ሺህ አስራ ሶስት በአዲስ አበባ ሻራተን አዲስ ሆቴል የተደረሰው ስምምነት በተጠቀሱት ነጥቦች ዙሪያ አብሮ ለመስራት እና ሰላምና ጸጥታን ለማስፈን እንዲሁም የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለማድረግ እንደሚተባበሩም አመላክተዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።